አሁን የምናልፈው ትላንት ወደ ተከበረው እና ዛሬም ድረስ ስሜቱ ስላለው የገና በዓል አከባበር ሃይማኖታዊና ባህላዊ የአከባበር ሁኔታ ነው። የምስራቅ ፀሐይ መድኃኔ ዓለም የትርጓሜ መምህርና የስብከተ ወንጌል ኃላፊ መጋቤ ሐዲስ ሮዳስ ታደሰ 17 የሚሆኑ ሃይማኖታዊ መጻሕፍትን ጽፈዋል። አሁን በአዲስ አበባ ዩኒቨርሲቲ በጥንታዊ ጽሑፍ ጥናት ዶክትሬት ዲግሪ እየሠሩ ናቸው። ስለ ገና በዓል ከጽዮን ግርማ ጋር ቆይታ አድርገዋል። ተወለደ ያለ መላንነት መጋቤ ሐዲስ ለአሜሪካ ድምፅ ማብራሪያ ለመስጠት ስለመጡ በጣም እናመሰግናለን። መልካም የገና በዓል እንኳን አደረሰዎት። እንኳን አብሮ አደረሰን። ሁላችሁንም ላለሁ ዛሬ የገና በዓል አከባበር ባህላዊና ሃይማኖታዊ ምንነት፣ እንደዚሁም ትርጓሜውን በተመለከተ ማብራሪያ እንዲሰጡን ተገቢና ትክክለኛ ሰው የጋበዝን ነው ብለን እናምናለን። እና እንደው ሁልጊዜ የገና በዓል ሲከበር በኢትዮጵያ ይሄ ማብራሪያ በመገናኛ ብዙኃን ይጠየቃል ይነገራል። ግን ሁሌም የሚመጡት ትውልዶች አዳዲስ ናቸው ና ሁልጊዜም ይሄ ትንታኔ ያስፈልጋል ና ገና ከሚለው የገና ቃል ብንነሳ ና እንግዲህ ታሪካዊ አመጣጡ ግእዝ ነው የሚሉ አሉ። እንደዚሁም የገና ከሚል የግሪክ ቃል ነው የመጣው የሚሉ አሉ። ከሱ ቃል እንነሳ ገና የሚለው ቃል ትርጉሙ ምንድን ነው? እንደዚሁም አመጣጡስ እንዴት ነው ከሚለው እንግዲህ የሊቃውንት እንደሚተርኩት ከሆነ ጌና የጽር ቃል ነው። ጌኔዮ ካለው የጽር ቃል የወጣ ሲሆን ልደት ማለት ነው። ብሔራውያን ሊቃውንትም ይህን ይዘው ገኒን ገኒኖት ካለው የግዕዝ ግስ ያወጡትና ንዑሳን አንቀጽ አውጥተው ገናና የሆነ የክርስቶስ የልደት በዓል በማለት ይፈቱታል። በዛም ሆነ በዚህ ግን ልደት ማለት እንደሆነ ሊቃውንት ይመሰክራሉ። ይህ የገና በዓል ገና የሚለውን ስያሜ ይዞ በኢትዮጵያ መከበር የጀመረው ከመቼ ጀምሮ ነው? በእውነት እንደ ቤተ ክርስቲያን ሊቃውንት ትምህርት ኢየሱስ ክርስቶስ በተወለደ እለት በዓሉን ማክበር ጀምረናል ብለን እናምናለን። ምክንያቱም ክርስቶስ የተወለደው ኢትዮጵያዊ ንጉሥ ባዜን በነገሠ በስምንተኛው ዘመን እንደሆነ የታሪክ ድርሳናት ይመሰክራሉ። እንግዲህ ክርስቶስ በተወለደ ዕለት አመሀ ወይም እጅ መንሻ ይዘው ከሄዱ ሶስት ነገስታት መካከል አንደኛው ኢትዮጵያዊ ነውና ይህን ይዘን በእውነት ኢትዮጵያ ልደተ ክርስቶስን ማክበር የጀመረችው ገና ኢየሱስ ክርስቶስ በተወለደ እለት ነው ብለን እናምናለን። መጋቤ ሐዲስ፣ እንግዲህ ይሄንን ታሪክ እጅ መንሻውን ካቀረቡት መካከል አንዱ ኢትዮጵያዊ ነበሩ የሚለውን እንደ አፈ ታሪክ የሚቆጥሩት አሉ። በአፈ ታሪክ የመጣ ነው የተጻፉ በጽሁፍ በሰነድ የተቀመጡ ማስረጃዎች የሉም ብለው የሚከራከሩ አሉ ና እሱ ላይ ምንድን ነው ማስረጃው? ይሄንን ለማለት ያበቃው በሰነድ የተቀመጠ እሱን የሚያመላክት ነገር አለ ወይ? አለ፣ አለ በርካታ የታሪክ ተመራማሪዎች ጥናት አለ እንጂ ምናልባት ያንን የታሪክ መዝገብ ካለ ሊሆን ይችላል ብዬ እገምታለሁ። ምክንያቱም ይህን የተስማሙበት ብሔራውያን ሊቃውንት ብቻ ሳይሆን ዓለም አቀፍ የታሪክ ተመራማሪዎች ጭምር ነው። አንደኛ ቅዱሱ መጽሐፍ ምስክር ይሆነናል። ይሄ አንደኛው ምልከታ ነው። ትልቁ ነገር ለእኛ ለክርስቲያኖች ከምንም በላይ ቅዱሱ መጽሐፍ ምስክራችን ነው። ሁለተኛ ደግሞ በሚነገረው በቱ ፊቱ ሁሉ በተለይ የስምንተኛው መቶ ክፍለ ዘመን ቅዱስ መጽሐፍ ቅዱስ መጽሐፍ ሲሉ መጽሐፍ ቅዱስ ማለቶት ነው። መጽሐፍ ቅዱስ ላይ ኢትዮጵያዊ መሆኑን የሚጠቅሰው ምኑ ጋር ነው? በማቴዎስ ወንጌል ምዕራፍ ሁለት ላይ የጥበብ ሰዎች እንደሆኑ ነው የሚጽፈው። ነገር ግን አስቀድሞ፣ ቅድም እንዳልኩት ቅዱስ ዳዊት ኢየሱስ ክርስቶስ በሚወለድ እለት እጅ መንሻ ነገስታት እንደሚያቀርቡለት እነዛም ደግሞ ምን እንደሆኑ ጭምር በጠቀሰበት በመዝሙር ሰባ አንድ ላይ ኢትዮጵያ ብሎ ጠቅሷል። ስለዚህ ያ ትልቅ ምስክራችን ነው። ሁለተኛ ደግሞ በስምንተኛው መቶ ክፍለ ዘመን በርካታ ታሪኮችን ያጠና ብዙ ምርምርን ያቀረበ ቤዴ የተባለ በጣም የታሪክ ምሁር የላቲን ሰው ነው። ተመራማሪ ነው። ብዙ መጻሕፍትን የጻፈ ነው። በታሪክ እውቀቱ እጅግ የመጠቀ ነው። ኢትዮጵያዊ እንደሆነ በተለይ በዲዳስፋ የሚባለው ባልዛር ብሎ በመጥቀስ የፊቱ መልክ ጥቁር እንደሆነ ጭምር በጽሩ ቋንቋ ራሱ በግሪኮች ራሱ ኢትዮጵያ ማለት ኢትዮፕስ አንደኛው ትርጉም ፊታቸው በፀሐይ እየጠቆረ ነው። ይህም ይዞ ከሶስቱ ነገስታት መካከል አንደኛው እንደሆነ ጽፏል። ሌላው ደግሞ አሁን በአውሮፓ ታሪክ እንመልከትና እንመርምር ከተባለ ለምሳሌ አውሮፓውያን ከሰባተኛው መቶ ክፍለ ዘመን በተለይ እስከ አስራ ሁለት ድረስ በፕሪስተር ጆን ላይ ከፍተኛ ጥናት አድርገዋል። መቼም የፕሪስተር ጆን ታሪክ ዓለም አቀፍ እውነታ ነው፣ የምንክደው ነገር አይደለም። እና ከፕሪስተር ጆን ወይም ካህኑ ዮሐንስ የፖርቱጊስ አሳሾች ኢትዮጵያ እንዳገኙ ጽፈዋል። ደግሞ በጥንት ትውፊቶችም ወይም የታሪክ የክሮኒክልስ የምንላቸው ዜና መዋሎች በሙሉ የሰብአ ሰገል የባልዛር አንዱ ትውልድ እንደሆነ ነው የሚጻፈው። እና ፖርቱጊሶች ጭምር የፖርቱጊስ ታሪክ የኢሮፓን ታሪክ ብናጠና ነቤዴ የጻፉትን ብናይ እነዚህ ሁሉ ሰዎች ተስማምተውበታል። ለምሳሌ እንኳን የልደትን በዓል አስመልክቶ በሚሰሩ ፊልሞች ላይ አንዱ ከርቤ ያቀበለው ጥቁር ማለት የእኛን መልክ ይዞ እንዲተውን ነው የሚያደርጉት። አሁን የልደት ፊልሞችን ሁሉ በምንመለከትበት ጊዜ ይህ ሁሉ ምስክር በመያዝ አባቶቻችንም ያስተማሩንን በመከተል ኢትዮጵያውያን ክርስቶስ በተወለደ ጊዜ እጅ መንሻ እንዳቀረቡ ምስክርነትም እንናገራለን። እንደዚህ አይነት ሀሳቦች ሁልጊዜም በውይይት እንደዚሁም በእምነት የሚታለፉ ነገሮች ናቸው እና ወደ ሌላ ጥያቄ ልለፍ። ገና ዋነኛው ነገር የክርስቶስን መወለድ ምክንያት በማድረግ የሚከበር በዓል ነው። ይህም ሲባል እንግዲህ የተወለደው አንድ ክርስቶስ ነው። ነገር ግን ሁለት አከባበር አለ። የአውሮፓውያን አቆጣጠርና የኢትዮጵያውያን አቆጣጠር የሚባል። አንድ ክርስቶስ ከተወለደ እነዚህ አቆጣጠር ልዩነቶች እንዴት ነው የተፈጠሩት? እንግዲህ አሁንም ምናልባት ለራስ ማድላት አይሁንና ትክክለኛውን አቆጣጠር ይዘን የምናከብረው እኛ ኢትዮጵያውያንን ብዬ መናገር እችላለሁ። ይህን ያልኩበት ምክንያት በጥንት ጊዜ ኢትዮጵያ ከብሉይ ኪዳን ወደ ሐዲስ ኪዳን የተሻገረች ሀገር ናት። ስለዚህ ቀን አቆጣጠሯን ብናይ ስርዓቱን የጠበቀ የቅዱሳት መጽሐፍትን ያማከለ ነው። የምዕራቡ ዓለምን ብናየው ግን ከአምልኮ ተጣወት ወደ ክርስትናው ተሸጋግሯል። ለምሳሌ ፀሐይን ያመልኩ ነበረ። ምዕራባውያኑ ፀሐይን ሲያመልኩ ለብዙ ዘመን ቆይተው በተለይ በተለይ ደግሞ በሰሜኑ ንፍቀ ክበብ አካባቢ ህዳርና ታህሳስ አካባቢ ቀኑ ያጥርና ሌሊቱን ይረዝምበት ነው። በዚህ ምክንያት የሚያመልኳት ወይም አምላካችን ብለው የሚከተሉት ፀሐይ ይታመናል ወይም ይደበቃል የሚል ምልከታ ነበራቸው። ይሰወራል። ልክ ዲሴምበር ሀያ አምስት ሀያ ስድስት አካባቢ ፀሐይ መውጣት ትጀምራለች በሰሜኑ ንፍቀ ክበብ። ስለዚህ አምላካችን ፀሐይ የተወለደበት ዕለት ብለው የፀሐይን ቀን ዲሴምበር ሀያ አምስት እና ሀያ ስድስት ያከብሩ ነበረ። ይህ እንግዲህ ከጥንት ጀምረው ይዘው የመጡት ባህል ሲሆን በኋላም በሶስት መቶ ሀያ ዓመተ ምህረት ላይ ታላቁ ቆስጠንጢኖስ ወይም ኮንስታንታይን ዘግሬት የሚባለው የንግስት ሌኒ ልጅ በትረ መንግስቱን በተረከበ ጊዜ የጣዖታትን ይዜ ዘግቶ አብያተ ክርስቲያናትን ከፍቶ በመላው አውሮፓ ብሔራዊ እምነት መሆኗን ባወጀ ሰዓት ያው የክርስቶስን ልደት እንደኛው ታህሳስ ሃያ ዘጠኝ ባልሳሳት ወደ ጃንዋሪ ሰባት ይመስለኛል ያከብሩ ነበረ። ነገር ግን የክርስቶስ ልደትም እያከበሩ የፀሐይን ቀን ማክበራቸውን አላቆሙም ነበረ። ስለዚህ ነገስታቱ ጨንቋቸዋል። ክርስትናን ከተቀበልን በኋላ እንደገና ክርስቲያኖቹ የፀሐይን ቀን እያሉ ያከብራሉ። ለእኛ ለክርስቲያኖች ደግሞ ፀሐያችን ኢየሱስ ክርስቶስ ነውና፣ ለምንድን ነው ከጃንዋሪ ሰባት ከታህሳስ ሀያ ዘጠኝ ወደ ዲሴምበር ሀያ አምስት ሀያ ስድስት አምጥተን በዓሉን ማክበር ለምን አንችልም ብለው ያንን ለውጠው ዛሬ ድረስ ያው ዲሴምበር ሀያ አምስቱን ሀያ ስድስት የልደት በዓላቸውን ያከብራሉ። ነገር ግን አሁን ለምሳሌ እንደ ሩሲያ እንደውም አንዳንድ ክርስ የክርስትናው ጥንት የነበሩት ክርስቲያኖች ግን ዛሬም ድረስ ታህሳስ ሀያ ዘጠኝን የሚያስቡ ሀገራት አሉ። ሆኖም ግን ሀገራችን ኢትዮጵያ በዚህ ነገር ውስጥ ያልተበረዘች ያልተከለሰች በመሆኗ ትክክለኛውን በዓል ይዛ ክርስቶስ በተወለደበት ዕለት ታህሳስ ሀያ ዘጠኝን በዓሉን ስታከብር ምዕራባውያን ግን ቆስጠንጢኖስ ያወጀውን አዋጅ ምክንያት በማድረግ ወደኋላ መለስ ብለው ያው ባለልደትን ቀደም ብለው ያስቡታል። እንግዲህ መጀመሪያ ላይ ሲጀምሩ ለራስ ማድላት እንዳይሆንብኝ ብለዋል፣ ግን ያው አድልተዋል። የኛ ያልተበረዘ ያልተከለሰ ነው ብለዋል። ነገር ግን እንደዚህ አይነት ነገሮች እንዳልኩት ጥናትና ምርምር የሚጠይቁ ናቸው እና በዚህ ጉዳይ ላይ እርስዎ የዶክትሬት ዲግሪ ተማሪ ኖት። ይህንን ጥናቶች በማድረግ በዚህ ጉዳይ ላይ ከአውሮፓውያን አጥኚዎች ጋር የተደረጉ ውይይቶች የተደረጉ ጥናቶች ይኖሩ ይሆን? እሱን የመፈተሽስ እድል አግኝተዋል? በትክክል ምክንያቱም በሀገርም በውጭም የመውጣት ብዙ እድሉ ገጥሞኛል። በተለያዩ ሀገራትም ያሉ ነገሮችን እከታተላለሁ። ከዓለም አቀፍም በዚሁ በዚሁ ሙያ ውስጥ ያለው በመሆኔ ከብዙ የቀን አቆጣጠር የካሌንደር ባለሙያዎች ጋራ የመገናኘቱ እድሉ ገጥሞኛል። ይህን እውነታ እነሱም የሸሸጉት አይደለም። በኢንሳይክሎፒዲያቸው ብንመለከት፣ በተለያዩ የእነሱ ራሳቸው የምርምር ጽሁፎች ብንመለከት የጻፉት ነው። ለምሳሌ እንኳን ልጥቀስልሽ 2012 ላይ የሮማው ፖፕ ቤኔዲክት የጻፉት መጽሐፍ አለ። አማዞን ላይ ይገኛል ብዬ አስባለሁ። በሚሊዮን የሚቆጠሩ ኮፒዎች ነው የተቸበቸበው መጽሐፉ። ያን ጊዜ ሁለት አነጋጋሪ ነገሮች ተናግረዋል። ምንድን ነው ያሉት? ኢየሱስ ክርስቶስ ዲሴምበር ሀያ አምስት አልተወለደም ተሳስተናል ብለው ጽፈዋል። ጂሰስ ክራይስት በኢንፋንቲ ናሬቲቭ የሚል መጽሐፋቸው ላይ እንደገና ደግሞ ምን ብለው ጽፈዋል ዲዮናሲዎስ ኤክሲጊዩስ ሰባት አመትን ጨምሮ አሳስቶብናል ብለው ጽፈዋል። እኛ አሁን ሁለት ሺ ዘጠኝ ነው፣ ምዕራባውያን ሁለት ሺ አስራ ሰባት ላይ ናቸው። መሳሳታቸውን ጭምር ጽፈዋል። ይህ ብቻ ሳይሆን በርካታ የሃርቫርድ ምሁራን፣ የዲቪኒቲ ስኩል ምሁራን፣ የካሌንደር ባለሙያዎች፣ የክሮኒክለሮች በአጠቃላይ የጻፉት እውነት ነው። ወደ ሌላ ጥያቄ ስሻገር ገና የክርስቶስን መወለድ መሰረት አድርጎ የሚከበር በዓል ይሁን እንጂ በኢትዮጵያ ደግሞ ባህላዊ አከባበር አለው። ከባህላዊ አከባበር አንዱ እንግዲህ የገና ጨዋታ ነው። የገና ጨዋታ የባህላዊ አከባበር ታሪካዊ አመጣጡ እንዴት ነው? ከእምነት ጋር ይገናኛል? ከሃይማኖታዊ እምነት ጋር ይገናኛል ባህላዊ አከባበሩ? አዎ፣ ይገናኛል። እንግዲህ አጠቃላይ የሀገሪቱን ባህል ብንመለከት ያለባበሱ ሥርዓት፣ ያመጋገቡ፣ ያካሄዱ በብዛት ከነገር ሃይማኖት ከክርስትናው እምነት የወጡ ናቸው። ከቅዱሳት መጽሐፍት ከቅዱሳን አበው የወረስ ናቸው ናቸው እና አሁን ባህሉ ብንመለከት የገና ለምንድን ነው የገናን ጨዋታ ከልደት ጋር ያገናኘው? ተብሎ ሲነገር እንግዲህ አባቶቻችን የተናገሩት ትውፊት አለ። ትውፊቱን እንዳለ ማስቀመጥ መልካም ነው። ለምሳሌ አሁን ዘንግ አለ። ቆልመም ያለሽ ናት፣ የምትመታ ጥሩር የምትባል ናት። ክብ ናት እና ትመታለች። ወዲያ ወዲህ እየለጉ ጨዋታውን ይጫወታሉ። ይህም የመጣው ምን ይላሉ አባቶቻችን፣ ሁለት ትውፊት አላቸው። ሁለቱንም ባስቀምጥ ጥሩ ነው ብዬ እገምታለሁ። አንደኛው ሶስቱ ነገስታት አይቴ ሀሎ ዘተወልደ ንጉሠ አይሁድ የተወለደው የአይሁድ ንጉሥ ወዴት አለ? እስመ ርኢነ ኮከቦ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ ኮከቡን በምስራቅ አይተን ልንሰግድለት መጥተናልና ብለው መጥተው ሄሮድስ የምንጠየቁት ጊዜ ያው ካህናቱን ጠይቆ በቤተልሔም ክርስቶስ እንደሚወለድ ተረድቶ ሂድ ወደ ቤተልሔም፣ እኔ መጥቼ እሰግድለታለሁ አለው። ንገሩኝ ብሏቸዋል። ይህም ብሎ ዝም አላለም ይላሉ ሊቃውንት አባቶቻችን፣ መምህራኖቻችን። አንድ ሰላይ መሀላቸው ከቶ ነበረ። አጠር ያለ ድንክ ነገር ነበር ይባላል እና ኮከቡ ከሰው ሲደርሱ ይሰወራቸው ነበረ እና ኮከቡ በድንገት ጠፋባቸው። እንዲህ ምንድን ነው ነገሩ ብለው ሲፈልጉት ያ ሰላይ ተገኘ። ከዚህ በኋላ እነዛ አብረዋቸው የነበሩት ወታደሮች ያን ሰላይ አንገቱን ቆርጠው በሰይፋቸው ወዲያ ወዲህ ብለው አንገቱን እያንከባለሉ ተጫውተውበታል። ስለዚህ ሩር አነስ ያለች ድቡልቡል ነገር ተፈልጋ በዘንግ እየተመታት ያ መመታቱ ያ ተቆርጦ አንገቱ መንከባለሉ ይታወሳል ብለው አሁን ይናገራሉ። ሁለተኛውና ደግሞ ትልቁ ትውፊት ግን ያው እንደሚታወቀው በገና ጨዋታ አይቆጡም ጌታ ይባላል። በነገስታቱ ዘመን ነገስታቱ፣ መኳንንቱ፣ መሳፍንቱ ዝቅ ብለው ከትሑታኑ ማለትም ከወታደሮቹ ጋር ዝቅ ዝቅ ያላቸው ጌቶች ከሎሌዎቻቸው ጋር ይጫወታሉ በገና ዕለት። ያን ጊዜ ቢፈነከት ቢደማ፣ ቢሰደብ ለምን ተሰደብኩ ለምን ተመታው አይልም እና አጤ ምኒልክ እንኳን ስደቡን እስቲ ይሉ ነበር ይባላል። በገና በአለ እስቲ ልሰደብ ይስደውኝ ይላሉ። ከዛ በኋላ ተጫውተው ቢመቱም ቢቆስሉም እንኳን ለምንቆሰልኩ አይባልም። ተቃቅፈው፣ ተሳስመው፣ ዘፍነው፣ ተጫውተው ሁሉም ወደ የቦታው ወደ የማዕርጉ ይመለሳል። በተመሳሳይ መልኩ ክርስቶስን በተወለደ ጊዜ ልዑላን የሆኑ መላእክትና ዝቅ ያሉት እረኞች አብረው በአንድ ላይ ውለዋል። በዛን ዕለት ነገስታቱ መኳንንቱ ከታች ካሉት ከሎሌዎቻቸው ጋር እንደሚውሉ ክርስቶስ ሲወለድ ደግሞ ልዑላን የሆኑ መላእክት ዝቅ ዝቅ ካሉት ከእረኞች ጋራ ዮሐንስ አፈወርቅ የተባለ ሊቅ ምን ይላል? አሐደ መርዔተ ሆኑ ኮኑ መላእክት ወሰብእ ከመ ይሴብሕዎ ለክርስቶስ በቃለ አሚን በባ መስገን አንድ ቤተሰብ ሆኑ ብሎ እንደተናገረ ልዑላኑ ከትሑታኑ ጋር አብረው በመዋል መላእክት ከእረኞች ጋራ መዋላቸውን ያስባሉ። ይሄ እንግዲህ አባቶቻችን ያወረሱን ትውፊት ነው። እንግዲህ ረዘም ያለ ስለሆነ እንደው አድማጮቻችንም ገናም በዓል እየሰሙ እያዳመጡን ስለሆነ የምንዘልቀው ውይይታችንን ወደ ሌላ ከማሻገራችን በፊት ከዚህ ከገና ባህላዊ አከባበር ጋር በተያያዘ የሚዘመሩ ዝማሬዎች ወይም ዘፈኖች አሉ ወይ? እንደው ካሉ እርስዎ የሚስቦትን በዓሉን የሚያስታውሶትን እንደው አንድ ቢጋብዙንና ደግሞ ወደ ሌላ ጥያቄ ብንሄድ። እንግዲህ የተለያዩ ዝማሬዎች አሉ። አሁን በባህሉ ራሱ ይዘፈናል። በሀገር ቤት እንደውም ለገና፣ ለጥምቀት ያልዘፈነች ቆንጆ የውጭ ጀግባት ገበያ ለሀያ መናገው ይባላል። እንግዲህ የሳ በዓል መሆኑን መናገር ነው። በቤተ ክርስቲያን ደግሞ በጎል ሰከበ በአጽርቅ ተጠብለለ ቤዛ ኩሉ ዓለም ዮም ተወልደ በበረት ተኛ በጨርቅ ተጠቀለለ የዓለም መድኃኒት ተወለደ ይባላል። ርእይዎ ኖሎት አይኮትዎ መላእክት እረኞች አዩት መላእክት አዩት አይኮትዎ መላእክት መላእክት አመሰገኑት ለዘ ተወልደም ቅድስት ድንግል ቅዱስ ድንግል የተወለደው እየተባለ አማን በአማን መንክር ስብሐት ልደቱ የለቱ ምስጋና ድንቅ ነው እየተባለ ያው ይዜማል። እንዳሉት እንግዲህ እንዳሉት በጣዕመ ዜማ ያሰሙታል። እንዳሉት እንግዲህ የገና በዓል ያው የደስታ በዓል ነውና እዝች ጋር ገታ አድርገን እንደ አንድ ሙዚቃ ተጫውተን ተመልሰን እንመጣለን። በጣም እንግዲህ እናመሰግናለን ያዊ አድማጮቻችን በውይይታችን በዓል በዓል እየሰተታቸው እንደሆነ ተስፋ እናደርጋለን። ና ከዜማው በፊት ስለ ባህላዊው የገና ጨዋታ ነበር ስንነጋገር ቆየ ነው። ና አሁን ይሄ የገና ጨዋታ በኢትዮጵያ ይዘወተራሉ ወይ? እንግዲህ ምናልባት በገጠሩ አካባቢ ሊዘወተር ቢችልም እንደው እንደ ድሮ አይመስልም ቀዝቀዝ ያለ ነው። አንዳንዴ እንግዲህ ሳናውቀውም ወይም ታውቀን ቢሆን በምዕራባውያን ቅኝ ግዛት ቅኝ ያልተገዛች ሕዝብና ሀገር ሆነ። ነገር ግን ሳንወድ በግድ በአእምሮ ቅኝ ተገዝተን ያው የእነሱ ባሪያዎች ወደ መሆን ተቃርበናል እና ምዕራባዊ ምዕራባዊ የመሽተት በኮንሰርት የማክበር እንጂ ባህሉን የጠበቀ በመጠበቀ መልኩ ብናከብረው ለእኛም ውበታችን ነው። ሌላው ከገና በዓል ጋር ተያይዞ የሚነሳው የጾም እና የእርድ ጉዳይ ነው። በገና በዓል እንግዲህ ይታረዳ። ልክ እንደ ፋሲካ ሁሉ በገና በዓልም ታርዶ ይበላል። የዚህስ ነገር አመጣጡ የዚህስ ጉዳይ አመጣጡ ምን ይመስላል? በዚሁ ላይ አድርገው እንደው ያጠቃሉልን። እንግዲህ ያው ቤተ ክርስቲያናችን በጾመ ነቢያት ነው እንግዲህ በዓለ ልደትን ከበዓለ ልደት አስቀድማ ጾመ ነቢያትም ታስባለች። ስብከት ብርሃን ኖላዊ በማለት ደግሞ ሳምንቱን ከፋፍላ ያው በጾም በጸሎት ነው። ስለዚህ ኢየሱስ ክርስቶስ የተወለደበትን የልደትን በዓል ደግሞ በደስታ ነው እና የምናከብረው ያለው ያለው በሬውን አርዶ በቅርጫ አብሮ ይበላል። በጉን አርዶ ዶሮን አርዶ ጠላውን ጠምቆ በደስታ በዓሉን የሚያከብርበት ስለሆነ ቅዳሴው መንፈቀ ሌሊት ላይ ነው። እኩለ ሌሊት ላይ ስርዓተ ማህሌቱ ይጀምራል። ከሁለት ሰዓት ጀምሮ ሊቃውንቱ ውስብ ውዱስ ብለው ማህሌቱን ይቆማሉ። ስድስት ሰዓት ላይ ስርዓተ ቅዳሴው መንፈቀ ሌሊት ላይ ያው ክርስቶስ የተወለደው በአስር ሰዓት ነው ተብሎ በሊቃውንቱ ስለሚነገር ያው ሌሊት ቅዳሴው ስርዓተ ቅዳሴው ተከናውኖ ወደ አስር ሰዓት አካባቢ ሊቃው ከቅዳሴ ይወጣሉ። ምእመናን ስጋው ደግሞ ተቀብለን ሁላችንም አስቀድሰን ቆርበን እንወጣለን። ከዛ በኋላ ደግሞ ቤት ያፈራውን ነገር ያው በቀድሞ ስለሚታረድ ያው በዋዜማው ማለት ነው ያው ያለውን ዶሮውንም ምኑንም ቀምሶ ከቤተሰቡ ጋራ ያው በደስታ ያከብረዋል በዓሉ። በጣም እናመሰግናለን። መልካም በዓል ይሁንልዎት። ለአድማጮቻችን ደግሞ እስቲ መልካም በዓል ተመኝተው እንሰነባበት። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለአምላካችን ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን በሰላም አደረሳችሁ። በዓሉ የበረከት በዓል እንዲሆንልኝ ከፍተኛ ምኞቴን እገልጻለሁ። መልካም በዓል ለመላው ኢትዮጵያውያን። ጽዮን ጥሩ ውይይት ነው ያደረጋችሁት። አመሰግናለሁ። በአድማጮች ስም ድምፃዊ ደመረ ለገሰን መያዝሽንም ነግረሽኛል። አንድ ዜማ ደግሞ ትጋብዥን። አዎ ሰለሞን ይዤዋለሁ። ከደመረ ጋር አልተላቀቅንም። ደመረ ትናንትና በሙዚቃ ቃና ፕሮግራም ላይ እንግዲህ አይነበረ ና ብዙ ጥሩ ቆይታዎች ስላደረግን እንደው አድማጮችም በጣም ስለወደዱት እሁድ ላይ እስቲ ደግሞ ዛሬ በዓሉ አሁን ተከብሮ እያለቀ ነው ደመረን በድጋሚ ጋበዝኩት ዛሬ ያመጣሁት ለተለመደው የእሁድ ፕሮግራም አድማጮቻችን ዛሬ በገና በበዓሉ ማጠናቀቂያ ላይ ስለምንገኝ አንድ ዘፈን እንዲመርጥልን እንዲጋብዝልን ና እንደው እንኳን አደረሳችሁ በዓሉን በሰላም በማሳልፋችሁ እንኳን አደረሳችሁ እንዲለን ነው በድጋሚ ወደዚህ ያመጣሁት። ደመረ አቤት። የአሜሪካ ድምጽ የሁለት ቀን ተሳታፊ ሆነሃል፣ ና ዛሬም እንኳን አደረሳችሁ በልልን አድማጮቻችንን። ለመላው የሀገሬ ሕዝቦች እንኳን አደረሳችሁ ይላለሁ። መልካም የአውደ አመት በዓል ና በጤና በሰላም ኢትዮጵያኖች ሁሉ በአንድ ላይ የምንኖርበት ዘመን ያርግልን ብዬ እላለሁ እሺ ለዛሬ የእሁድ ፕሮግራም አድማጮቻችን ምንድን ነው የምትጋብዝልን ዜማ ከአውደ አመት ዘፈኖች ወይ ከበዓል ዘፈኖች የአውደ አመት ዘፈን ቢሆን ዛሬ እንግዲህ ጥሩ ነው ምክንያቱም እሁድ ላይ ነው ያለነው የገና በአልን አክብረን እያጠናቀቅን ነው ምሽት ላይ ነው የምንገኘውና ከገና በአል እንደው አንድ ዜማ ወግባህልምዳችል ሲደርሳው ዳመቶ የሀገራችን በዓል ሲደርሳው ዳመቶ ልዩ ነው ልዩ ነው ድምቀቶ ናቤት ደስ ማለቱ ወባህር ልምዳችን ሲደርሳው ዳመቶ የሀገራችን በዓል Субтитры а.